ኢትዮጵያ በእስር ላይ የሚገኙ ሰዎችን ሰብአዊ መብቶች በመጣስ ሰዎችን ኢ ሰብአዊ በሆነ መንገድ በማሰቃየትና ሰብእናን በሚያዋርድ ሁኔታ በመያዝ በዓለም አቀፍ ተቋማትና በሀገር ውስጥ ተቃዋሚዎች እንዲሁም በመደበኛ ዜጎቿ ስትወቀስ ቆይታለች። ነገር ግን መንግሥት ራሱ ያቋቋመው የሰብአዊ መብት ኮሚሽንና አዲሱ ጠቅላይ ሚኒስትር አብይ አህመድ ይህንኑ የሀገሪቱን የመብቶች ጥሰት ታሪኮች እያረጋገጡ ናቸው። ጠቅላይ ሚኒስትሩ ለእነዚያ ያለፉ ዓመታት የጭካኔና የሥቃይ አድራጎቶች በአደባባይ ይቅርታ እስከ መጠየቅ ደርሰዋል። የመንግሥት የሽብር አድራጎትም ብለው ጠርተውታል። በተጨማሪም ከወህኒ ቤቱ አካላቸው ጎድሎና ተጎድቶ የወጡ እስረኞች በሀገሪቱ ብሔራዊና የክልል ቴሌቪዥን ጣቢያዎች ጭምር ቀርበው እየተናገሩ ናቸው። እስረኞችን ስታነጋግር የቆየችው ጽዮን ግርማ የተፈቱት ሰዎች መልሰው እንዲቋቋሙ ምን አይነት ድጋፍ ያስፈልጋቸዋል? ድጋፉንስ ሊሰጣቸው የሚገባው ማን ነው? የሚሉና ሌሎችም ጥያቄዎችን አንስታ የሕግ ባለሙያና ከዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች ተመራማሪና አጥኚ ካታ ተከታዩን ዘግባለች። ከኢትዮጵያ እስር ቤቶች ውስጥ እስረኞች መለቀቅ ከጀመሩበት ካለፈው ስድስት ወር ጀምሮ እስካሁን ምን ያህል ሰዎች ከእስር እንደተለቀቁ ተጣርቶ የቀረበ የቁጥር መረጃ የለም። ምን ያህል ሰዎች ታስረው ነበር? ምን ያህልስ በእስር ቤቶች ቀሩ? ለሚሉ ጥያቄዎች ምላሽ የሚሰጥ አካልም አልተገኘም። በአንጻሩ ከእስር የተለቀቁ እስረኞች መልሶ ለመናገርና ለመስማት የሚከብድ ዘግናኝ የማሰቃየት ተግባራት እንደተፈጸሙባቸው እየተናገሩ ነው። ለማህበራዊ፣ አካላዊና ስለ ልቦናዊ ችግር እንደተጋለጡም ይናገራሉ። እነዚህ ተፈቺ እስረኞች ተመልሰው ወደ ማህበረሰቡ በሚቀላቀሉበት ወቅት የተረጋጋ ህይወት መምራት እንዲችሉ ምን መደረግ አለበት? በሚለው የውይይት መነሻ ሀሳብ ሶስት እንግዶች ጋብዣለው። ከአዲስ አበባ አቶ አመሀ መኮንንና አቶ ወንድሙ ኤብሳ የህግ ጠበቆች ሲሆኑ በአብዛኛው ከፖለቲካ ጉዳዮች ጋር በተያያዘ ለሚከሰሱ ሰዎች ጥብቅና በመቆም ይታወቃሉ። አቶ ፍስሐ ተክሌ ደግሞ የአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኒ ናቸው። አቶ ፍስሀ ከሚያብራሩበት ውይይቱ ይጀምራል እነዚህ የጸረ ሽብርም ሆነ በሌላ በእንደዚህ በተገናኘ መልኩ ታስረው የነበሩ ሰዎች የማስተቃየት እና ከሲቪልና ውጭ የሆነ አያያዝ ይደረግባቸው እንደነበር ይታወቃል። ያው የመንግስት ሚዲያ አምኖታል ዚያም ላይ እየቀረቡ የተናገሩ ነውና መለቀቃቸው ጥሩ ቢሆንም ብዙ መስተካከል እና መደረግ ያለባቸው ነገሮች እንዳሉ ግልጽ ነው። አካላዊ ጉዳት ደርሱባቸዋል። ስነ ልቦናዊ ጉዳት ደርሱባቸዋል። ፍትህ አጥተዋል። ከመስተቃየታቸው ባል በተጨማሪ ደግሞ ተሰቃይተው በሰጡት የእምነት ቃል ወይም ደግሞ ማስረጃ ተፈርዶባቸዋል። ስለዚህ ፍትህ ያጡበትን ነገር አለ። እነዚህ ሰዎች አስፈላጊው ማህበራዊና ማህበራዊ ህጋዊ የፍትህ ጥያቄያቸው ሊመለስላቸው ይገባል ነው የምንለው። ለምሳሌ ለደረሰባቸው ጉዳት ካሳ ያስፈልጋቸዋል። ይህንን የማሰቃየት እርምጃ የወሰዱባቸው ሰዎች አስፈላጊውን ቅጣት ሊያገኙ ይገባል። ምክንያቱም ቶርቸር፣ ወይም ደግሞ ማሰቃየትና ኢሰብአዊ አያያዝ እንደምታውቁት ዓለም አቀፍ ወንጀል ነው። በተለይ በዚህ ደረጃና በዚህ በተቋም ደረጃ ሲካሄድ ዓለም አቀፍ ወንጀል የመሆን እድሉ ከፍተኛ ነው። ትልቅ ወንጀል ነው ማለት ነው። እና ይህን የፈጸሙ ሰዎች ለህግ መቅረብ አለባቸው ነው ምን ነው። ከዛ በተጨማሪ እንግዲህ ይህን እንዲካሄድ ሁኔታውን ያመቻቸ የህግ ስርዓት አለ ከወንጀለኛ መቅጫ ስርዓታችን ጀምሮ እስከ መጨረሽ ሽብር አዋጁ፣ ፍርድ ቤታቸዎችን፣ የዳኞች ሹመት፣ የፍርድ ቤቶች የዳኞች ነጻነት፣ እነዚህ ሁሉ አብረው መፈተሽ አለባቸውና አሁን የታየው ነገር ገና ጅምር ነው። ብዙ መስተካከል እንዳለባቸው ነገሮች እንዳሉ ከተጎጂዎቹ ተፈላጊው ካሳ የገንዘብ የሞራል የጤና የማቴሪያል ሁሉ እንዳያረግላቸው ሊቀመ ይገባ ነው የሚያሳየው። አቶ ወንድሙ ኢብሳ፣ እርስዎ ለአብዛኞቹ እስረኞች ጥብቅና በመቆም ይታወቃሉ። ና እስረኞቹ ከዚህ በኋላ የሚኖራቸውን የማህበራዊ ህይወትም በስራዎትም አጋጣሚ ባሉትም ግንኙነት ያውቃሉ ተብሎ ይገመታል። ና እነዚህን እስረኞች ለምሳሌ የማህበራዊ ድጋፍ ይደረግላቸው ባል እስረኞቹን በቁጥር ምን ያህል እንደሆኑ ምን ያህል የማሰቃየት ተግባሮች እንደተፈጸሙ የሚታወቅ ነገር አለ? አመሰግናለሁ። ለፈጣሽኝ እድል እንደተባለው በቁጥር ወደ ስድስት መቶ የሚሆኑ በፌዴራል ደረጃ እና ከፌዴራል ውጭ ደግሞ እንዲሁ ወደ ሺህ የሚቆጠሩ በዚህ በሽብር ጉዳይ ጋር በተያያዘ ባለፉት ሶስት ዓመታት እንቅስቃሴ እያደረጉ ከሚገኙ ጠበቆች አንዱ ነኝ። ከነዚህ በጣም በተለይ በፌዴራል ሰበር ችሎ በሽብር ክስ ተከሶ ከፍተኛ ጉዳት የደረሰባቸው አብዛኞቹ ወደ ስድስት መቶ የሚሆኑት አብዛኞቹ ከኦሮሚያ፣ ከአማራ፣ ከትግራይ፣ ከደቡብ ሌሎቹ ከአዲስ አበባ የተባሉታ ከፍተኛ የሆነ የአካል ጉዳት የሞራል ዝቅጠት እንዲሁም ደግሞ ዘርን መሰረት በማድረግ ኢሞራላዊ የሆነ ድርጅት ተፈጽሞባቸዋል። ያው ቀደም ተብሎ ቢዘገይም የኢትዮጵያ ሰብአዊ መብት ኮሚሽንም እንዳረጋገጠው አስሩ የእጅ ጣቶቻቸው እንደተነቀለ የእግራቸው እንደተነቀለ ወንዶች እንደተኮላሹ፣ ሴቶች ደግሞ ራቁታቸውን ወንዶቹን በሚመረምሩበት ጊዜ አካላዊ ብልታቸውን እየነካኩ እጅግ ሞራል የሚነካ ነገር እንደተፈጸመ የተኮላሹ ወንዶች በቁጥር ከማስታውሳቸው። አቶ ወንድሙ፣ እነዚህን እንግዲህ ሰራቸውን የቆየ ነውት፣ እና እነዚህን እነዚህን የተፈቱትን እስረኞች መልሶ ለማቋቋም ምን ያስፈልጋቸዋል? መልሶ ለማቋቋም የኢትዮጵያ ህገ መንግስት አንቀጽ ሰማንያ ስምንት ነው አንቀጽ ሶስት የሚጠቅሰው መነሻ አድርጌ ምንድነው የምለው አንቀጹ የተፈጥሮና ሰው ሰራሽ አደጋዎች እንዳይደርሱ አደጋው ከደረሰ በኋላ ደግሞ ለተጎጂ መንግስት ወይም ደግሞ የሚመለከተው አካል እርዳታ ማድረግ እንዳለበት ይገልጻል። ይሄ የሀገሪቷ ህገ መንግስት ነው። እንዲሁም ደግሞ የወንጀል ህግ የወንጀል ህግ አንቀጽ ሰባት መቶ ሀምሳ ስድስትም የጉዳትና የሞራል ካሳ የነገሩ ሁኔታዎች ተገቢ ሆኖ ሲገኙ ተጎጂዎቹ ደንብን በመተላለፍ ለደረሰው ጉዳት መጠየቅ የሞራል የማቴሪያል ካሳ እንዲከፈላቸው እያዛል። እንዲሁም ደግሞ የክታቤ ህጋችን አምሳ አመት ያስቆጠረውም ከስድስት መቶ አስራ አምስት አንቀጽ ጀምሮ በስድብ በማዋረድ ስድስት መቶ አስራ ስድስት ስድስት መቶ አስራ ሰባት መቀስቀስና አፈጻጸሙን ቃልን ማንሳት እንደዚህ የግል አቤቱታ በማቅረብ በህግ ሰው ሁሉ በህግ ፊት እኩል ነው በሚለው መሰረትና ሰባት መቶ አምሳ አምስት በሚያዘው መሰረት የጉዳትና የሞራል ካሳ መጠየቅ እንደሚችሉ ህጉ ያስቀምጣል። መንግስት ካሳ መክፈል አለበት። ጣጥፎቹን ለጉዳት ለህግ መቅረብ አለበት። ኤንጂዎች መርዳት አለባቸው። ቤተሰቦች መርዳት አለባቸው። ደጋፊዎች መርዳት አለባቸው። በጣም አመሰግናለሁ አቶ ወንድሙ ይብሳ። አቶ አማህ መኮንን፣ እንግዲህ እነዚህ እስረኞች ቁጥራቸው በጣም ብዙ እንደሆነ ነው የሚገመተው። የተወሰኑ ከሚታወቁ እስረኞች ውጪ ቁጥራቸው የማይታወቁ እስረኞች ተፈተው በየቤታቸው እንዳሉ ገመታልና እነዚህን በተደራጀ መልኩ ለማገዝ ወይም ደግሞ እነዚህን በተደራጀ መልኩ ኑሯቸውን መልሰው የሚመሰርቱበትን መንገድ ለማመቻቸት ምንድን ነው መደረግ ያለበት? በማንስ በኩል ነው መደረግ ያለበት? ብቻ አመሰግናለሁ። ያው እንግዲህ ሁለቱ ቀደም ስል ከ የተናገሩት አብዛኛውን ገልጸውታል። ደረሰው ጉዳት አሁን በእናንተ ሚዲያ፣ በተለያየ ሚዲያ ተገልጿል። መጀመሪያ እኔ መደረግ ያለበት ብለው ሲሆን አንቺን በትክክል ገልጸሽዋል። ምን ያህል ሰዎች ናቸው የታሰሩት፣ ምን ያህል ሰዎች ናቸው የተፈቱት፣ ማን ላይ ምን ደረሰ የሚለው እንደዚህ እድል ያገኙ ሰዎች ለተለያዩ ሚዲያዎች በሚናገሩበት አጋጣሚ ብቻ ሳይሆን መንግስት ራሱ ይህን ነገር በስራዬ ብሎ ማጣራት ያለበት ይመስለኛል። አንድ የተቋቋመ ኮሚሽን እንዳለ ሰምቻለሁ በመንግስት በኩል ምናልባት ከዚህ ኮሚሽን ጋርም ሌሎች ገለልተኛ ተቋማት፣ ለምሳሌ እንደኛ ድርጅት የሰብአዊ መብት ጉባኤ የታሰሉ ድርጅቶች ከተቻለም ዓለም አቀፍ የሰብአዊ መብት ድርጅቶችም አግዘው አንደኛ፣ መጀመሪያ ምንድን ነው የተፈጠረው፣ ምን ያህል ሰው የታሰረው፣ ምንድነው በእያንዳንዱ ላይ የደረሰው ጉዳት የሚለው በደንብ መታወቅ አለበት። ወደ መፍትሄ ወደ ካሳ ለማሰብ መጀመሪያ ጉዳቱ በግልጽ መታወቅ አለበት። ጥሩ ነገሩ ምንድነው፣ አሁን የሚያከራክር አይደለም? ጉዳት ደርሷል በብዙ ሰዎች ላይ። ቅድሩ አቶ ወንድሙ በመጥቀስ የሞከሩት በጣም በጣም ዘግናኝ ጉዳት ደርሷል። ይህ አንድ ነገር ነው፣ በጥቅሉ የሚታወቅ ነው። በዝርዝር ግን በመረጃ ሊወጣ ይገባል። አንድ ይሄ ከሆነ በኋላ ምንም ጥርጥር የለውም፣ የፖለቲካ ውሳኔ እንደተባለው የህግ ማዕቀፎቹ አሉ፣ የፖለቲካ ውሳኔም ያስፈልጋል። እነዚህ ሰዎች የታሰሩት በፖለቲካ ውሳኔ ነው፣ የተፈቱት በፖለቲካ ውሳኔ ነው። በዚህ መሀል ነው ይሄ ጉዳት የደረሰባቸው እና አሁንም ለዚህ ጉዳት የደረሰባቸውን ሰዎች ለማቋቋም የፖለቲካ ውሳኔም ጭምር ያ አቶ አማሀ በጣም አመሰግናለሁ አቶ ፍስሀ ተክሌ እንግዲህ አሁን ሶስታችሁም እንዳነሳችሁት እነዚህ እስረኞች ቁጥራቸው መጣራት አለበት ከዛ ግን መካስ አለባቸው ለምሳሌ ማህበራዊ ስነ ልቦናዊ ህጋዊ የሆነ ድጋፍ ማግኘት አለባቸው ነው ይህንን እንዴት ነው ወደ ተግባር የሚሸጋገረው የመንግስት ኃላፊነት ምን መሆን አለበት? ማህበረሰቡ ምን አይነት ድጋፍ ነው ሊሰጥ የሚችለው? ሲቪል ማህበራትና አለም አቀፍ የሰብአዊ መብት ተቋማትስ እንዴት በተቀናጀ መልኩ ድጋፍ ማድረግ ይችላሉ? ምን አይነት አካሄድ ተግባራዊ ቢደረግ ወደ ውጤት ሊመጣ ይችላል? ይህን በተመለከተ ያው እንደዚህ አይነት በስርዓት ደረጃ የተፈጸሙ ወንጀሎች በሚኖሩበት ጊዜ ልምድ ያላቸው ሀገሮች አሉ። ለምሳሌ የቀድሞው የሶሻሊስት ካምፕ ውስጥ የነበሩት በተለይ የምስራቅ ዩሮፕ ሀገሮች እንዴት ነው ይህን ነገር ያደረጉት አፍሪካ ውስጥ ሩዋንዳ ሳውዝ አፍሪካ እንዴት ነው ያደረጉት የሚለውን ነገር ማየት ያስፈልጋል ና አሁን ኢትዮጵያ ውስጥ ያለው ነገር የስርዓት ችግር ነው የግለሰቦች ችግር አይደል ምክንያቱም ምናልባት አሁን በሚዲያ ስለወጣ ተወሰኑ ሰዎችን ስለሰማን ነው እንጂ እኔ በሚሰራው ና በአጋጣሚ ነገር የማሰቃየት ተግባር በሁሉም የሀገሪቱ አካባቢ በተለይ እንደሚፈጸም ነው እና ባለፈውን ሞያሌ አካባቢ የነበሩ ሰዎችን ባናገርንበት ጊዜ የሀያ ሰባት ዓመት የማሰቃየት ተግባር ታሪክ ነው ሲነግሩን የነበረው ጉድጓድ ውስጥ ይከበራሉ ይቀበራሉ፣ ማቃጠል እንደዚህ በጣም ብዙ ዘግናኘውን ነገሮች አሉ እና ይሄ ቅድም አቶ አማሀ እንዳለም በስርዓት ደረጃ መመዝገብ፣ መታወቅ መቻል አለበት። ምን ያህል ሰዎች እይትክት ነበሩ የሚለው ሁለተኛ፣ ሌሎች ሀገሮች እንዳረጉት ደግሞ ተፈጥሮ የነበረውን ነገር እውቅና መስጠት ያስፈልጋል። በተለያየ መልኩ ፐብሊክ አፖሎጂ ወይም ይፋ ይቅርታ ከሚለው በተጨማሪ ሙዚየሞች ሊኖሩ ይችላሉ። ይህን የሚያስታውሱ ሀውልቶች ሊኖሩ ይችላሉ። በተለያዩ አካባቢዎች ላይ የሰዎቹን ስም ዝርዝር ግልጽ ማድረግ ያስፈልጋል። የሆነ እ አሁን ለምሳሌ የናዚ ታሪክ ላይ የተገደሉ ሰዎች ዝርዝር ያለበት አንድ ሙዚየም አለ ጀርመን። ለምሳሌ እንደዚህ እንደዚህ አይነት ነገሮችን መደረግ ያለበት የሚለውን ነገር በደንብ አስቦ ያንን ማድረግ ያስፈልጋል። ሁለተኛ ደግሞ እንዳይደገም ደግሞ ለማድረግ የሚያስፈልገውን የህግና የሌሎች ነገሮችን ደግሞ ሪቪዥን መሰራት አለበት። ጸረ ሽብራዊ ዲዘንቦ እስከ ወንጀል ስነ ስርአቱ ከፍርድ ቤት አቋም እነዚህ ነገሮች በሁሉ ያን ሁሉ ማድረግ መቻል ያስፈልጋልና፣ አንድ ተቆሞ ለምንድን ነው የተፈጠረው ይህ ችግር? ለምን ተፈጠረ? ይህንን ደግሞ እንዴት ሶልቭ እናደርጋለን? የሚል ከመንግስት ከህዝብ፣ በዚህ ጉዳይ ላይ ከሚሰሩ ሲቪል ተቋማት ጋር መወያየት ከሌሎች ሀገሮች ልምድ መውሰድ ያስፈልጋል ነው የሚለው። አቶ ወንድሙ ኢብሳ እንግዲህ ይሄ ነገር እንዳይደገም መደረግ አለበት እያሉ ነው። አቶ ፍሳህና አሁን እስር ቤቶች በሙሉ ባዶ ናቸው ባዶ ሆነዋል ማለት ይቻላል። ምክንያቱም አሁንም በእስር ቤቶች ውስጥ ተመሳሳይ ነገር፣ ጨለማ ቤት ውስጥ ጭምር ያሉ እስረኞች አሉ የሚሉ መረጃዎች እየወጡ ነው ና በእርስዎ በኩል አሁን ያለው ሁኔታ ምን ይመስላል? አመሰግናለሁ። አሁን ያለው ሁኔታ በእርግጥ ጅምሩ በጣም የሚያበረታታና በጣም ጥሩ ነገር ነው፣ መንግስት እየወሰደ ያለው ነገር ግን ግን አሁንም እስር ቤቶች ወቅ በእስረኛ ተናነቁ እንደሆነ ነው የምንረዳው። እኔ በእኔ በኩል እንኳን የተያዙታ ከኦሮሚያ ክልል ወደ አርባ ከአማራ እና ትግራይ ክልል ወደ አርባ ሰማንያ ሰዎች በአንድ ጠበቃ እኔ ያስኳቸው ጉዳይ አሉ ማለት ነው። ሌሎችም የሥራ ባልደረቦቼ እንዲሁ ተመሳሳይ በርካታ እስረኞች አሉ ስለዚህ አሁን ከየ በየቀኑ እስከ ትላንትናም ድረስ አሁን ዛሬ ጠዋትም በየችሎቱ የሚመጡት በጣም በርካታ የሆነ ሰው በየማረሚያ ቤቱ እንዳለ ነው። በሌላ በኩል ደግሞ አሁን ባዶ ነው ማለት አይቻልም። ስል ቤቱ ገና በርካታዎቹ አሉ። አሁን የሚነግራቸው ኦነግ በፊት ለፊት በቤተ መንግስት ገብቶ በቦሌ ገብቶ ባንዲራ ፊት ለፊት በሚታይበት ጊዜ በሽብር ክስ የኦኔድ ባንዲራ ይዛቸዋል። የኦኔድ ባንዲራ በሞባይላችሁ ውስጥ ተገኝተዋል። በምን የታሰሩ ልጆች ዛሬም እዛው እስር ቤት ናቸው። ትልልቆቹ ስም ያላቸው ዝና ያላቸው ሰዎች ቢወጡም ድምፅ የሌላቸው ምስኪን ወጣቶች ዛሬም እዛ ናቸው እና ተላቆ ማለት አይቻልም። አቶ አመሃ ቅድም አቶ ፍስሀ ተክሌ ያነሱት ነገር ነበረ። አዲስ አበባ ብቻ ወይም በፌዴራል ደረጃ ብቻ ያሉ እስር ቤቶች አይደሉም ይሄ ነገር ሲፈጸምባቸው የነበረው በመላው ኢትዮጵያ በስፋት ብዙ እስር ቤቶች ናቸው ብለዋል። እና እነዚህን በጠቅላላ በኢትዮጵያ ውስጥ የተፈጸሙትን የሰብዓዊ መብት ጥሰቶች ለማውጣትና እንደው በመረጃ ለማስደገፍ በቀጥታ ኃላፊነቱን በአሁኑ ሰዓት ይውሰድና ይስራ ቢባል የማን ኃላፊነት ይሆናል? ችግሩ በጣም ሰፊ ነው። አሁን በደንብ አቶ ወንድሙም በስፋት ገልጸውታል። አቶ ጠቅሰውታል። እኔ ለአንድ ተቋም ብቻ የሚተው ነው ብዬ አላስብም። ዞሮ ዞሮ በመንግስት ደረጃ ከሄድን የፍትህ ተቋማት ይመለከታቸዋል። ጠቅላይ አቃቤ ቅፈት ቤት ይህንን ማቋቋሚ አዋጅም ስለሚል ማለት ነው የዜጎችን ሰብአዊ መብት መከበሩን በህገ መንግስቱ መሰረት አካላት ሰብአዊ መብቶችን ማክበር መከበራቸው ማረጋገጥ ኃላፊነት አለበት። በቀጥታ ደግሞ እንደ ጠቅላይ አቃቤ የሰብአዊ መብት ኮሚሽን፣ ኢትዮጵያ ሰብአዊ መብት ኮሚሽን ይሄ አላ ኃላፊነት አለበት። ምናልባት ኢትዮጵያ ሰብአዊ መብት ኮሚሽን እያስተባበረ የሚመለከታቸው አካላት ተሳትፎበት ሰራ ይችላል። ግን ችግሩ አልቆመም። አሁንም አሁን አተኩረን እየተነጋገርን ያለ ነው ከሽብር ወንጀል ጋር ወይም ከስ ተያይዞ ክስ የቀረበባቸው እና የተፈቱ ነው። ግን እንደተባለው በሌላም ወንጀልም ተከሰው እስር ቤት ያሉ ብዙ ጉዳት የደረሰባቸው አሉ። የጠፉ ሰዎች አሉ። አሁን መሞታቸውም ታስረውም ያልተገኙ የጠፉ ሰዎች አሉ። ትልቁ ስራ መሆን ያለበት እንዳልኩት የጉዳቱ መጠን በደንብ መታወቅ አለበት። በመንግስት ኃላፊነት ወስዶ ይህን ጉዳት የሚያጣራ አካል ተቋቁሟል። ይህ አካል በይፋ አሁንም ተጠናክሮ ስራውን መስራትና ዜጎች መረጃ የሚያቀርቡበት ሁኔታ መመቻቸት አለበት። ገለልተኝነቱ የተረጋገጠ ተቋም ቢሆንም መሰራት አለበት። ሲቪክ ማህበራት መሳተፍ አለ። አለባቸው የአለም አቀፍ ሰብአዊ መብት ተቋማትም ሚከታተሉት ይሄ ተቋም እርግጥም ሀላፊነቱን በገለልተኛ እየተወጣ መሆኑን የሚከታተሉበት እድል መኖር አለበት ከህዝብ ጋር መተማመን መቻል ያስፈልጋል ሰው ነው የጠፋው ሰው ነው የተጎዳው ና እንደ ቀላል መወሰድ የለበትም ባይ ነኝ አቶ ፍስሀ ተክሌ አለም አቀፍ የሰብአዊ መብት ተቋማት ምን አይነት ድጋፍ ማድረግ ይችላሉ ለእንደዚህ አይነት ጉዳይ ሪፖርቶቹን ከማውጣት ሁኔታዎችን አደባባይ ላይ ከመግለጽ በተጨማሪ ምን አይነት ሚናን ሊጫወቱ ይችላል Ja, بندي اي አቅጣጫ ብናገር እንደዚህ አይነት ሁኔታዎች ላይ ያው ከደበቁ ያልታወቁ የሰብአዊ መብት ጥሰቶችን የማውጣት ስራ ነው የምንሰራውና በዚህ ረገድ ብዙ ያሰባሰብናቸው መረጃዎች አሉ። ኢትዮጵያ ውስጥ ምናልባት በሪፖርት መርጫ አላካተትናቸው ይሆናል። እስካሁን ድረስ ግን ደግሞ ያሰባሰብናቸው ብዙ ቴስቲሞኒዎች ወይም ምስክርነቶች አሉ። ያንን ምን ፐብሊክ ማድረግ እንችላለን፣ ወይም ደግሞ ሌሎቹም እንደዚህ ያደርጉ ካሉ ማድረግ ይቻላል። ለምሳሌ ሂውማን ራይትስ ያወጣው ሪፖርት አለ፣ ጅጅጋ ውስጥ ያለ እስር ቤት በሶማሌ ክልል መስተዳደር የሚተዳደር እዛ ውስጥ ምን አይነት ይነሳል እንደነበር ሚያሳይ ነገር አለ። ሌሎችም ድርጅቶች እንደዚህ አደረጓቸው። የመጀመሪያው መረጃዎቹን ሼር ማድረግ ግልጽ ማድረግ ሊሆን ይችላል። ሌላው ቴክኒካል ሰፖርት ሰጥ ይቻላል። በዚህ ጉዳይ ላይ ለሚሰሩ በተለያየ መልኩ ረጅም ጊዜ ያገለገሉ የሰሩ ድርጅቶች ከመሆናቸው አንጻር የተለያየ ኤክስፐርቲዝ አላቸው። ያንን ደግሞ በዚህ ውስጥ ለመንግስት መስረጥ ይችላሉ ወይም ደግሞ ሀገር ውስጥ ለሚንቀሳቀሱ ገለልተኛ ተቋማት ያንን ማድረግ ይችላሉ። በተጨማሪ የተለያዩ ተቋማት አሉ። የተባበሩት መንግስታት የሰብአዊ መብት ሀይ ኮሚሽነር አምስተኛ ኮሚሽነር አንድ ነው። አዲስ አበባ ውስጥ ኦፊስ አለው። ትልቅ ኤክስፒሪየንስ አለው። በነዚ አይነት ነገሮች ትልቅ ልምድ አላቸው። ከእነሱ ጋር መስራት ይቻላል ና ይህን ሁሉ በማድረግ ብዙ ነገር መተባበር ይቻላል ለማለት ነው። አቶ ፍሳዚሁ ጋር እንደው ማጠቃለያ እየወሰድኩኝ እንዲሄድ፣ እንግዲህ የኢትዮጵያ መንግስት ለረጅም ጊዜ ሲያስተባብለው የቆየ ጉዳይ ነው። በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ መተው በይፋ እንደው እስከሚናገሩ በህዝብ ተወካዮች ምክር ቤት ድረስ በጣም የተሸፈነና የተደበቀ ነገር ነበረ። ከዛ በኋላ የታዩ አንዳንድ ነገሮች በይፋ የማመን የሰብአዊ መብት ኮሚሽን በኢትዮጵያ መንግስት በጀት የሚተዳደረው የሰብአዊ መብት ኮሚሽንን ጨምሮ ብሔራዊ ቴሌቪዥን ጣቢያዎችም ጉዳዩን ሲያመጡት ይታያሉና፣ ጠቅላይ ሚኒስትር ከዚህ አኳያ ምን አይነት እርምጃ ወደፊት ቢራመዱ፣ የት ድረስ ሁኔታውን ቢያሰፉት፣ ይሄ እልባት ሊያገኝ ይችላል? ብዙ ነገር አንደኛው በመንግስት ተቋማት ላይ ብቻ መተማመን አይቻልም። በሰብአዊ መብት ላይ አንደኛው መታወቂያ ያለበት ነገር መንግስት በሰብአዊ መብት ላይ የሚታመን አካል ሊሆን አይችልም። ሌሎች ኢንዲፔንደንት ወይም ደግሞ ነፃ የሆኑ አካላት መኖር አለባቸው። ይህ እንግዲህ የሰብአዊ መብት ኮሚሽኑንም ያጠቃልላል እና ለምሳሌ የሰብአዊ መብት ኮሚሽኑን የኢትዮጵያን የሰብአዊ መብት ኮሚሽን ስናስበው ለረጅም ጊዜ ኢትዮጵያ ላይ የሚሰጡ የሰብአዊ መብት በተመለከተ የሚሰጡ ችቶችን ሲያስተባብል ነው። እንደ መንግስት አካል ሆኖ ይሄ ነገር አልተፈጸመም እንደዚህ ያለ ለም እያለ ሲያስተባበል የቆየ ነው። እስከ ቅርብ ጊዜ ድረስ አምናል ድረስ ማለት ነው። የሰብአዊ መብት ጉዳይ የመንግስት ሞኖፖሊ መሆን የለበትም። ብዙ ተቋማት፣ ብዙ ዳይቨርስቲ ያላቸው ተቋማት የሚይዙት መሆን አለበትና ያ ሞኖፖሊ መቅረት አለበት። የለዛ ደግሞ አስፈላጊውን የህግ ማዕቀፍ ማስተካከል ያስፈልጋል። የበጎ አድራጎቶች ህጉ መስተካከል መቻል አለበትና ከዛ መጀመር አለበት። ከዛ በኋላ እንግዲህ ሞኖፖሊ የመንግስት ሞኖፖሊ ምጣት አለበት። እሺ፣ አቶ ወንድም በማህበረሰቡ በኩል በማህበረሰቡ መደረግ ያለበትን ነገር አንስተዋል እና በአጠቃላይ በጠበቆችም ደግሞ ምን መደረግ አለበት የሚለውን አጠር አድርገው ማጠቃለያ ይስጡንና አቶ አመሀንም አሰናብታለሁ። አመሰግናለሁ። እኔ ማለት የምፈልገው አንደኛ ጠበቆቹ ሙያዊ ኃላፊነታቸውን በእውቀት በድፍረት በመስዋዕትነትና በኃላፊነት መወጣት አለባቸው። የማይፈራ ነገር መፈራት የለበትም። እሺ፣ በጣም አመሰግናለሁ። አቶ አመሀ ማጠቃለያ ሐሳብ ካሉት በእርሶ ማጠቃለያ ሐሳብ ውይይታችንን እንደምደምደም። ያለንበት ሁኔታ ብዙ ነገሮችን በጥንቃቄ እንድናይ፣ እንድናስብ፣ እንድንፈጽም የሚያደርግ ነው። በአንድ በኩል ክቡር ጠቅላይ ሚኒስትሩ የጀመሩት መንገድ ይሄ የእርቅ የአንድነት የፍቅር መንገድ አለ እሱ በጣም ጠቃሚ ነው። ብዙ ችግሮችን ሊፈታ ይችላል። ግን ጎን ለጎን የህግ ማስከበር ስራም ሀገር ነውና፣ ከሀገርም ትልቅ ሀገር ነው እና ብዙ አይነት ጥያቄዎች ያሉበት ነው። የህግ ማስከበር ስራም ተጠናክሮ መቀጠል አለበት። ተጠናክሮ መቀጠል አለበት ሲባል ለፈው ትራ ባለ ባለፈው ጊዜ አንፎርቹኔትሊ በሰዎች ህይወት በወጣቶች ህይወት በወጣቶች ነፃነት ዋጋ ተከፍሎ ተማርንሎ ያየ ነው። ቢሆንም ያለፈው መደገም የለበትም። ሰዎች ያለ ምክንያት መታሰር የለባቸውም። ትክክል ነው። ከታሰሩም በኋላ መብታቸው መጠበቅ አለበት። ይሄ የሚያከራክር አይደለም። በተለይ ከሰብአዊ መብት ጋር በተያዘ ዓለም አቀፍ ስታንደርዱም የሚለው ሰብአዊ መብት ጥሰት ፈጻሚዎች በይቅርታ የሚታለፉበት ሁኔታ የለም። በሁለት ምክንያት አንደኛ ሰብአዊ መብት ትልቅ ቫሊዩ ትልቅ ዋጋ የሚሰጠው በመሆኑ፣ ሁለተኛ ግም ጽዮን ያነሳሸዋለ ዳግመኛ እንዳይፈጸም መታሰቢያ መስራት አንድ ነገር ነው። ግን ትልቁ ዋስትና ዳግመኛ እንዲህ አይነት ጥሰት እንዳይፈጸም ተጠያቂነት ጉዳይ ነው። ሁለተኛው እስከዛሬ ጊዜ በነበረው ያው ሁሉም ነገር መጥፎውንም ጥሩ የሚባለውንም መንግስት ነው ይዞት የነበረው። አሁን ግን ህብረተሰቡ መሳተፍ አለ ህብረተሰቡ ብዙ ጊዜ የሚሳተፈው ያው በሲቪል ማህበራት በኩል ነው። ሲቪል ማህበራት በነጻነት እንዲደራጁ በነጻነት እንዲንቀሳቀሱ መፈቀድ አለበት። ይህንን በጣም አፍኖ ይዘ የነበረው ህግ በእርግጥ ያው ቅድሚያ ሊሻሻሉ ከሚገባቸው ውስጥ ቅድሚያ ተብሎ እሱም የተጀመረ ነገር እነዚህ መፋጠን አለባቸው። ሶስታችሁንም በጣም አመሰግናለሁኝ። አቶ ወንድሙ ኢብሳ እና አቶ አማህ መኮንን ከአዲስ አበባ የህግ ባለሙያዎች በተለይ ደግሞ ከሽብር ጉዳይ ጋር በተያያዘ ለተለያዩ ተከሳሾች ጥብቅና ስትቆም ነበ ራችሁ ናችሁ። አቶ ፍሳሀ ተክሌ ደግሞ የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ ናቸው። እሳቸውንም እናንተንም በጣም አመሰግናለሁ።